ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። በዛሬው አርብ ጥር 22 ቀን 2007 ዓ ም ስርጭታችን የማስተናግዳችሁ አዳነች ሳየ ነኝ። የኢትዮጵያ ብሔራዊ የምርጫ ቦርድ በአንድነት ለዲሞክራሲና ለፍትህ እንዲሁም በመላ ኢትዮጵያ አንድነት ፓርቲዎች ላይ ውሳኔ ሰጠ። ኢቦላ በቁጥጥር ደረጃ ላይ ቢውልም ገና እንዳልጠፋ ተገለጸ። የሂማን ራይትስ ዋች ዘገባና አፍሪካ በጋዜጦች የሚሉትን ታከታትለን እናቀርባለን። አሁን ግን የዓለም ዜና ይቀድማል። ሰሎሞን አባተ ያነብልናል። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ እስላማዊ መንግስት ቡድን ልገድለው ነው እያለ የሚዝትበትን ዮርዳኖሳዊ የጦር ጄት አብራሪ በሕይወት መኖሩን የሚያረጋግጥ ማስረጃ እየጠበቀ መሆኑን የዮርዳኖስ መንግስት አስታውቋል። ወደ መጀመሪያው ዜና ልለፍ። የናይጄሪያውን አክራሪና አማጺ ቡድን ቦኮ ሃራምን ለመውጋት ሰባት ሺ አምስት መቶ ወታደሮች ያሉት ኃይል ለማሰማራት የቀረበለትን እቅድ የአፍሪካ ህብረት ዛሬ አጸደቀ። ውሳኔው የተገለጸው 24ኛው የአፍሪካ ህብረት የመሪዎች ጉባኤ ዛሬ አዲስ አበባ ላይ ሲከፈት ነው። ናይጄሪያ ውስጥ ከካሜሩንና ከቻድ ሐይቅ ጋር በሚዋሰኑት አካባቢዎች ስፋት ያለውን የቦርኖ ግዛት ክልል የተቆጣጠረውንና በሺዎች የሚቆጠሩ ሲቪሎችን ናይጄሪያ ውስጥ የገደለውን ይህንን ጽንፈኛ ቡድን በጋራ ለመጋፈጥ ናይጄሪያ፣ ካሜሩን፣ ቻድ፣ ኒጀርና ቤኒን ሰሞኑን ተስማምተዋል። እቅዱ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንደሚቀርብ የህብረቱ የሰላምና ጸጥታ ምክር ቤት ኮሚሽነር ስሜል ቼርጉይ ተናግረዋል። በሌላ በኩል ደግሞ ናይጄሪያ ውስጥ የሚገኙት የቻድ ወታደሮች ማሉን ፋቶሪ የምትባል ቀበሌ ከቦኮ ሃራም ተዋጊዎች ትናንት ሐሙስ አስለቅቀው መያዛቸውን እማኞች ተናግረዋል። ይህ ዛሬ የተጀመረው ሀያ አራተኛው የህብረቱ ጉባኤ ዋነኛ ትኩረት ቦኮ ሃራም እና ኢቦላ እንደሚሆኑ ተነግሯል። ግብጽ ውስጥ የሚንቀሳቀሰው የእስላማዊ መንግስት ቡድን ግብረ አበር እንደሆነ የሚናገረው አማጺ ቡድን ሲናይ ልሳነ ምድር ውስጥ በመንግስቱ የጸጥታ ኃይሎች ላይ ትናንት የተፈጸሙትን ተከታታይ ጥቃቶች ያደረሰው እርሱ መሆኑን አስታውቋል። የሀገሪቱ ፕሬዚደንት አብዱልፈታህ ኤልሲሲም በዚሁ ምክንያት የአፍሪካ ህብረት የመሪዎች ጉባኤ የአዲስ አበባ ቆይታቸውን አቋርጠው ወደ ሀገራቸው መመለሳቸው ተዘግቧል። የሲናይ አውራጃ ብሎ ራሱን የሚጠራው ይህ ቡድን በሰዓታት ልዩነቶች በተለያዩ ስፍራዎች መደዳውን አድርሻቸው ያደርጋቸዋለሁ ባላቸው ጥቃቶች ቢያንስ 26 ሰው ተገድሏል። ጥቃቶቹ ኢላማ ያደረጉት አንድ በአካባቢው የሚገኝ ወታደራዊ መደብንና የፖሊስና ወታደራዊ መኮንኖች የሚኖሩበትን አልአሪሽ የሚባል ከተማ ውስጥ የሚገኝን አንድ ሆቴል መሆኑ ታውቋል። አልአህራም የሚባለው ትልቁ የግብጽ ጋዜጣ ጥቃቱ ከተፈጸመበት ሆቴል ፊት ለፊት የሚገኘው ቢሮ ሙሉ በሙሉ መውደሙን ገልጿል። በሰው ላይ የደረሰ ጉዳት ስለመኖር አለመኖሩ ግን የሰጠው መረጃ የለም። እስላማዊ መንግስት ቡድን ልገድለው ነው እያለ የሚይዝትበት ዮርዳኖሳዊ የጦር ጀት አብራሪ በህይወት መኖሩን የሚያረጋግጥ ማስረጃ እየጠበቀ መሆኑን የዮርዳኖስ መንግስት አስታወቀ። የጦር ሰራዊቱ ቃል አቀባይ ዛሬ ሲናገሩ ባለፈው ወር አይሮፕላኑ ሶሪያ ውስጥ ተከስክሶ የእስላማዊ መንግስት ተዋጊዎች የያዙትን አብራሪ ለማስለቀቅ የዮርዳኖስ ባለስልጣናት ያለማቋረጥ እየጣሩ ናቸው ብለዋል። ዮርዳኖስ የፓይለቷን የአልካሳቤህ በህይወት መኖር ማረጋገጫ ካገኘች ሳጂዳ አልሪሻዊ የምትባለውን ኢራቃዊት የመልቀቁን ጉዳይ እመለከታለሁ ብላለች። ሴትዮዋ በአውሮፓውያኑ የዘመን አቆጣጠር በ2005 ዓ ምህረት ኦማን ውስጥ ስድሳ ሰው የተገደለበት የአሸባሪ ጥቃት በአሸባሪ ጥቃት ውስጥ ተሳትፋለች ተብላ የሞት ፍርዷን እየጠበቀች ትገኛለች። አፍጋኒስታን ውስጥ የሀገሪቱን የአየር ኃይል ለማጠናከር ስልጠና የሰጡ የነበሩ ሶስት አሜሪካውያን መከላከያ ሰራተኞች ካቡል አይሮፕላን ጣቢያ ላይ ትናንት ለሊት ተገደሉ። ታሊባን ጥቃቱን ያደረስኩት እኔ ነኝ ብሏል። ጥቃቱ የተፈጸመው ከውስጥ መሆኑን የመከላከያ ምንጮች ተናግረዋል። ፓኪስታን ውስጥ አንድ የሺአ ሙስሊሞች በሚያመልኩበት መስጂድ ላይ በደረሰ ከባድ የቦምብ ፍንዳታ ቢያንስ አርባ ሰው መገደሉና ሌሎች ሀምሳ ሰዎች መቁሰላቸው ተዘግቧል። ከቆሰሉት ውስጥም ብዙዎቹ በአሳሳቢ ሁኔታ ላይ እንደሚገኙ ተገልጿል። ምስራቅ ዩክሬን ውስጥ ትናንት በመንግስቱ ወታደሮችና የሩሲያ ወገኝተኛ በሆኑ ተገንጣዮች መካከል በተካሄደ ውጊያ ቢያንስ አስራ ሁለት ሰዎች መገደላቸው ተገልጿል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ። ሰለሞንን ለዜናው እናመሰግናለን። በሦስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ርዕሳችን እናመራለን። የኢትዮጵያ ብሔራዊ የምርጫ ቦርድ በአንድነት ለዲሞክራሲና ለፍትህ እንዲሁም የመላ ኢትዮጵያ አንድነት ፓርቲዎች ውስጥ አለ ያለውን አለመግባባት ተከትሎ ለፓርቲዎቹ በቆረጠው ቀነ ገደብ መሰረት ትላንት ውሳኔ ሰጥቷል። መለስካቸው አመሀ ከአዲስ አበባ ዘገባ ልኳል። ቀጥሎ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሄልተን ሆቴል በጠራው ጋዜጣዊ መግለጫ ላይ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና እንዳስታወቁት ቦርዱ በሁለቱ ፓርቲዎች የበላይ አመራር አባላት ፈጥረውታል ያለውን መከፋፈል በጠረጴዛ ዙሪያ እንዲፈቱ ያደረገው ጥረት አልተሳካም። ስለሆነም ዛሬ አስቸኳይ ስብሰባ አድርጎ የሁለቱን ፓርቲዎች ጉዳይ በጥልቀት መረመርኩ ካለ በኋላ ከውሳኔ እንደደረሰ ገልጸዋል። የቦርዱን ውሳኔ በንባብ ያሰሙት የቦርዱ ጽህፈት ቤት ዋና ኃላፊና የቦርዱ ጸሐፊ አቶ ነጋ ዱፍሪሳ በመጀመሪያ በእናቶ በላይ ፈቃዱ በኩል በቦርዱ መግለጫ አባባል ማለት ነው የተፈጸሙ ናቸው ያላቸውን ዋና ዋና የህግ ጥሰቶች የእነ አቶ ትዕግስቱ አወሉን ህጋዊነት ዘርዝረዋል። ከዚህም በመነሳት ቦርዱ አንድነትን በተመለከተ የወሰነውን ውሳኔ አሰምተዋል። የእነ አቶ በላይ ፈቃዱ ቡድን ያካሄዱት የአመራር ምርጫ ከፓርቲ መተዳደር ደንብና ከምርጫ ህጉ ድንጋጌዎች ውጭ በመሆኑ እውቅና እንደማይሰጠው በሌላ በኩል በእነ አቶ ትዕግስቱ አወሉ ቡድን በቀን 16207 የተደረገው ጠቅላላ ጉባኤ በቦርዱ እውቅና ተሰጥቶታል። በመሆኑም ቦርዱ የነ አቶ ትዕግስቱ አወሉ ቡድን ፓርቲውን በመምራት ወደ ምርጫው እንዲገቡ ውሳኔ አስተላልፈዋል። ይህን ውሳኔ በተመለከተ ቦርዱ የነ አቶ በላይ ፈቃዱ ቡድን ብሎ በሰየመው የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ ግርማ ሰይፉ የቦርዱ ውሳኔ ፖለቲካዊ ነው ብለዋል። አዲስ አይደለም። የፖለቲካ ውሳኔ ነው እና ባለፈው ቅዳሜ ከምክር ቤቶች ሰዎች ጋራ ስብሰባ ላይ ነበርን እና ነገራቸዋለሁ የፖለቲካ ውሳኔ ስለሆነ ምርጫ ቦርድ ራሱ ሊቀይረው የማይችለው እንደሆነ ነገራቸው ነበር እና በእርግጥም የፖለቲካ ውሳኔ ነው እና የፖለቲካ ውሳኔ ሲወሰንብህ እንግዲህ መቀበል ነው። ሌላ ምን ታደርጋለህ? የፖለቲካ ውሳኔ ነው ሲሉ ምን ማለት ነው? ያብራሩልኛል። የፖለቲካ ውሳኔ ነው ማለት በመጀመሪያ ደረጃ እኔ አሁን ልክ ዛሬ ይህን ውሳኔ ሲሰማ ህዝብ ያለኝ የሽግግር መንግሥት ሲቋቋም ኢህአፓን ላለማስገባት የሄዱበት መስመር አለ እና በኋላም ኦነግን ለማስወጣት የሄዱበት መስመር አለ። አሁን ደግሞ አንድነትን ከዚህ መስመር ለማስወጣት የሄዱበት መንገድ ምን ጊዜም ቻሌንጅ የሚያደርጋቸው የሚሰሩት ነገር ካለ በማንኛውም አይነት ሁኔታ የፈለጉትን አይነት ስህተት ሰርተው ለማስወጣት ዝግጁ እንደሆኑ የሚያሳይ ነው። ምንም ጥርጥር የሌለው የፖለቲካ ውሳኔ ነው። አንድም የሕግም መሰረት የለው ያሰራርም መሰረት የለው። እንግዲህ ደግሞ አፈጻጸሙን እንዴት እንደሚያደርጉት ደግሞ እናያለን። እንግዲህ አፈጻጸሙ ማለት ምርጫ ቦርድ ደብዳቤ ጽፎ ለእነ ትዕግስቱ አስረክቡ ይላል ወይስ ደግሞ አዲስ ነገር ይፈለስፋሉ? እንግዲህ ነገ ከነገ ወዲያ የምናየው ነው የሚሆን። ለማንኛውም ግን ኢህአዴግ የወሰነው ነገር አንድነት በኢትዮጵያ ፖለቲካ ውስጥ ቦታ እንዳይኖረው ነው። ግን የአንድነት ሰዎች በኢትዮጵያ ፖለቲካ ውስጥ እንድንኖር የፈቀደልንም ድሮ ኢህአዴግ ስላልነበረ በኢትዮጵያ ፖለቲካ ውስጥ እንዴት እንደምንኖር ደግሞ የምንወስኑ እኛ ራሳችን ብቻ ነን የምንሆነው። በመላ ኢትዮጵያ አንድነት ድርጅት ተፈጥሯል በተባለው ክፍፍል አኳያም በአቶ ማሙሸት አማረ የሚመራ ያለውን ቡድን የተላለፋቸውን ህጎችና ድንቦች የእነ አቶ አበባው መሐሪ ቡድንን ህጋዊነት የቦርዱ ጸሐፊ ከዘረዘሩ በኋላ ቦርዱ የደረሰበትን ውሳኔ በንባብ አሰምተዋል። ፓርቲው በሁለት ቡድን የተከፈለ ስለመሆኑ ከእነዚህ ቡድኖች ውስጥ ደግሞ የነ አቶ ማሙሸት አማረ ቡድን ከላይ በዝርዝር እንደተገለጸው ራሳቸውም ለመመረጥ በውስጥ ደንባቸው መሰረት መስፈርቱን የማ ሟሉ ከመሆኑ በላይ የጠቅላላው ጉባኤ ሂደት በአጠቃላይ እና የአመራር ምርጫ ሂደቱ በተለይ በርካታ የፓርቲው ደንብና የምርጫ ህጉን ድንጋጌዎች የጣሱ በመሆኑ እውቅና ሊሰጣቸው እንደማይገባ ቦርዱ ወስኗል። በአሁኑ ጊዜ የመኢአድ ሊቀ መንበር አቶ ማሙሸት አማረ ያላቸው አቋምም ከአቶ ግርማ ሰይፉ ጋር ተመሳሳይ ነው። የቦርዱ ውሳኔ ፖለቲካዊ ነው ይሉታል። ቦርዱ እንግዲህ ያው አድሎኝነቱን በደንብ አረጋግጧል። አንደኛ የአቶ አበባው ፕሬዚዳንትነት በራሱ በቦርዱ ከዛሬ ሁለት ዓመት በፊት ውድቅ መሆኑ ይታወቃል። ስለዚህ አሁን ይሄ የሚደረገው ነገር ሆን ተብሎ የፖለቲካ ውሳኔ መሆኑን ነው እኛ የምናውቀው። ጉዳዩን በፍርድ ቤት ተይዟል። ስለዚህ በፍርድ ቤት ደግሞ የምናየው ነው የሚሆነው። ቦርዱ አድሎኛ፣ እጅግ እጅግ ሲበዛ አድሎኛ እንደሆነ ያረጋገጠበት ነው የሚሆነው። የፖለቲካ ውሳኔ ነው ትርጉም ማለት ሆኖ የፖለቲካ ውሳኔ ነው የሆነው። በሕግ በሕግ ምንም አይነት ስህተት የለም። ይሄ ሆን ተብሎ ገዢው ፓርቲ ቦርዱን አዞ የተፈጸመ ነገር ስለሆነ ምንም በሕግ ድጋፍ የለውም። ምንም ስህተት የለብንም። ጠቅላላ ጉባኤውም አስቸኳይ ሁለት ጊዜ የተጠራውም አቶ አበባው ሕጋዊ አይደለህምና አንተን በፕሬዚዳንትነት አናቀህም በሚል ስለነበረ ዛሬ ፕሬዚዳንትነት ሊል የሚችልበት ምንም የህግ መሰረት የለውም። ታንኪዩ በመጨረሻም የቦርዱን አጠቃላይ ውሳኔ አቶ ነጋዱ ፊሳ እንዲህ ገልጸውታል። አቶ አበባ መሀሪ የተመረጠበት አግባብ የፓርቲውን ደንብ ባከበረ መልኩ በመሆኑ የእርሳቸው የምርጫ ሂደትም ሆነ የተመረጡበት የጠቅላላ ጉባኤ ውጤት ሪፖርት በቦርዱ እውቅና ተሰጥቶታል። የሁለቱ ፓርቲዎች ጉዳይ ሲጠቃለል ቦርዱ ጥር ሀያ አንድ 2007 ዓመተ ምህረት በዛሬው ዕለት ማለት ነው ባካሄደው 005 2007 አስቸኳይ ስብሰባ አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እነ አቶ ትዕግስቱ አወሉና የመላ ኢትዮጵያውያን አንድነት ድርጅት መኢአድ በተመለከተ ደግሞ እነ አቶ አበባ መሀሪ ፓርቲውን በመምራት ወደ ምርጫው እንዲገቡ ወስነዋል። በመግለጫው መጨረሻ ለጋዜጠኞች በተሰጠው አንድ የጥያቄ ድል መሰረት አንድነት ለዴሞክራሲና ለፍትህ ፓርቲን ለመምራት እውቅና ከቦርዱ የተሰጠው የአቶ ትዕግስቱ አወሉ ቡድን ጠቅላላ ጉባኤ ሲያካሂድ የጉባኤ አባላት ቦርዱ ቀደም ብሎ የሚያውቃቸው የአንድነት የጉባኤ አባላት መሆናቸው እንዲያረጋግጥ ጥያቄ ቀርቦ የነበረ ቢሆንም የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና የሰጡት መልስ ለየት ያለ ነበረ። በመጀመሪያ ደረጃ የፓርቲው ሕልውና መቀጠል አለበት የለበትም፣ አለበት ሳይሆን ግን የሁለቱም ግድፈቶች በማመዛዘን አነስተኛ ግድፈት ያለው ከቦርዱ ጋር ጤናማ ግንኙነት እያደረገ የሚሄደው ቦርዱ ትዕዛዝ ሲሰጥ ለቦርዱ ትዕዛዝ ምላሽ የሚሰጥ ቦርዱን የሚያከብር ቦርዱ ገለልተኛነቱን የሚቀበል በዛ አንጻር ነው እንጂ ግድፈቶች የሉም ማለት አይደለም። በሁለቱም በኩል ቦርዱ ሰማያዊ ፓርቲን በተመለከተ ስለደረሰበት ውሳኔ በዚህ መግለጫው ላይ ያለው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ኢቦላን ተቆጣጥረናል ነገር ግን ሙሉ በሙሉ አላጠፋ ነውም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ኤራስተስ ሙዌንቻ ተናግረዋል። ለመደበኛው ጉባኤ አዲስ አበባ የሚገኙት የአፍሪካ መሪዎች በኢቦላ ላይ ልዩ ስብሰባ እንደሚያደርጉ ይጠበቃል። እስክንድር ፍሬው ተከታዩን ልኳል። ነገ ጠዋት በአፍሪካ ህብረት የመሰባሰቢያ አዳራሽ በሚጀመረው የመሪዎች ጉባኤ ላይ ለመገኘት ርዕሳነ ብሔራትና የመንግስታት መሪዎች አዲስ አበባ መግባት ጀምረዋል። ለጉባኤው መንደርደሪያ የሚሆኑ ስብሰባዎች እየተካሄዱ ጋዜጣዊ መግለጫዎች እየተሰጡም ይገኛሉ። የአፍሪካ ህብረት ኮሚሽን ሁለተኛ ሰው የሆኑት ምክትል ሊቀመንበሩ ይራሰስ ሞንቻ የሰጡት መግለጫ ይጠቀሳል። የአፍሪካ መሪዎች ከዋናው ጉባኤ በተጨማሪ በኢቦላ ላይ ያተኮረና ጉዳዩ የሚመለከታቸው ወገኖች የሚገኙበት ሌላ ስብሰባ እንደሚያደርጉ ሞንቻ ጠቁመዋል። ወደ ኋላ ተመልሰው በዓመ ቱ ያጋጠሙ ፈተናዎችንና የተገኙ ውጤቶችን በመገምገምም ኢቦላ ዋነኛው ፈተና እንደነበር አስታውሰዋል። ምክትል ሊቀመንበሩ ኢቦላን ለመመከት በአጋሮቻችን በመታገስ ጭምር እንደ አህጉር ተንቀሳቅሰናል ያሉት ምክትል ሊቀመንበሩ ከፍተኛ ውጤት መገኘቱንም ጠቁመዋል። ኢቦላን መቆጣጠር መቻላችንን ስታውቁ ሁላችሁም ደስተኛ የምትሆኑ ይመስለኛል ነገር ግን ፈጽሞ አስወግደ ነዋል ብለን መናገር ከምንችልበት ደረጃ ላይ አልደረስንም። ስለዚህ ቀሪ ተግባራት ይኖሩናል። ሆኖም የመቆጣጠሩ ዋና ስራ በጣም ተሳክቷል። ኢቦላን የመቆጣጠሩ ሂደት የተለያዩ ትምህርቶች የተገኙበት ጭምር እንደነበርም የአፍሪካ ሕብረቱ ምክትል ሊቀመንበር ገልጸዋል። ኢቦላስ ሀይላይትድ ዋናው ላተኩርበት የሚፈልገው ነጥብ ኢቦላ በማህበራዊና በጤና ዘርፉ መዋለ ንዋይ እንድናፈስ አነሳስቶናል። እንደ ትምህርት ከተገኘው ነገር በመነሳት ልናደርግ ከወሰናቸው ነገሮች መካከል እንደዚህ አይነት ወረሽኞች ሲነሱ በፍጥነት እንድንንቀሳቀስ ዝግጁ የሚያደርጉን ስልቶችን መቅረጽ ነው። በዚህ ጉባኤ ውይይት እየተደረገባቸው ካሉ ነጥቦች አንዱ የበሽታ መከላከያ ማዕከል የሚያስፈልገን መሆኑ ነው። ኢቦላን ከመመከት አንጻር አበረታች ውጤት እየተገኘ መሆኑን የተቀበሉት አንዳንድ የሲቪክ ማህበራት ግን የአፍሪካ ሀገራት የገቡትን ቃል እንዲያከብሩ አሳስበዋል። ከእነዚሁ ማህበራት አንዱ የሆነው ዋን የተሰኘው የሲቪክ ድርጅት ኃላፊዎች ይህንኑ ያንጸባረቁት የድርጅቱ የአፍሪካ ዳይሬክተር ዶክተር ሲፎ ሞዮ ለጋዜጠኞች ሲናገሩ አንዳንድ ሀገራት የገቡትን የገንዘብ አስተዋጽኦ ተግባራዊ እያደረጉ አይደለም ብለዋል። ቃል በተገባው እና በተሰጠው ገንዘብ መካከል ከፍተኛ ልዩነት አለ። የገቡትን ቃል የፈጸሙት ጥቂት ሀገራት ብቻ ናቸው። ኢቦላ እየቀነሰ ቢመጣም ጨርሶ እስካላጠፋ ነውና የቫይረሱ በፍጥነት የመዛመት ሁኔታ እስኪወገድ ድረስ ከባድ ስራ እንደሚጠብቀን ማወቅ አለብን። የአፍሪካ መሪዎች ስለ ኢቦላ በሚያደርጉት ስብሰባ ይህንን የገንዘብ አቅርቦች ጨምሮ በልዩ ልዩ ጉዳዮች ላይ እንደሚመክሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ደግሞ አፍሪካ በጋዜጦች ይቀርባል። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ እምቅ የተፈጥሮ ሀብት ለሀገሪቱ እድገት አንቀሳቃሽነት እንዳልበቃ ተገለጸ፣ የቴክኖሎጂ እድገት በአፍሪቃም ተጽዕኖ እያሳደረ መሆኑ ታወቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። የዓለም ባንክ ድረገጽ የኢትዮጵያ የተፈጥሮ ሀብት ለሀገሪቱ እድገትና ትራንስፎርሜሽን እቅድ ትልቅ አስተዋጽኦ የማድረግ መሰረት ያለው ቢሆንም ለዛ እንዳልበቃ ይጠቅሳል። የኢትዮጵያ የኢኮኖሚ እድገት ካለፈው አስርተ ዓመት ወዲህ በአማካኝ በአስር ነጥብ ሰባት ከመቶ ሲራመድ ቆይቷል። ከሌሎቹ ከሰሃራ በመለስ ያሉት የአፍሪካ ሀገሮች የእድገት ደረጃ ከእጥፍ በላይ በሆነ መጠን እያደገ ነው። የሌሎቹ የአፍሪካ ሀገሮች እድገት በአምስት ነጥብ ሁለት ከመቶ ደረጃ ነው የነበረው። ይሁንና ለኢኮኖሚው እድገት በበለጠ አስተዋጽኦ ሊያደርግ የሚችለው የነዳጅ ዘይት የጋዝና ሌሎች እምቅ የሀገሪቱ ሀብቶች የኢኮኖሚው እድገት አንቀሳቃሽ ኃይል ሊሆኑ አልቻሉም ይላል የዓለም ባንኩ ድረ ገጽ። ኢትዮጵያ በርከት ያለ ነዳጅ ዘይት ጋዝና ሌሎች የተፈጥሮ ሀብቶች ሊገኙ የሚችሉበት መሰረት ቢኖራትም የአሰሳው ተግባር ገና በእንጭጩ ነው ያለው። አንድ ትልቅ የወርቅ ማዕድን በሚገባ እየሰራ ነው። በርካታ የማዕድን ውጥኖችም አሉ። በኢትዮጵያ ጎረቤት ሀገሮች በቀላሉ የማይገመት ነዳይ ዘይትና የተፈጥሮ ጋዝ በመገኘቱ ኢትዮጵያ ውስጥም የነዳይ ዘይትና የተፈጥሮ ጋዝ አሰሳ እየተካሄደ ነው። ወቅት እየጠበቁ የሚካሄዱ ሰፋፊ የማዕድን ስራዎችም አሏት። አንድ ሚሊዮን የሚሆኑ ሰራተኞች የሚሰማሩበት ስራ እንደሆነ የኢትዮጵያ መንግስት ገልጿል። የሥራ እድል በመፍጠርና የውጭ ገቢ በማስገኘት ረገድ ጠቃሚ ዘርፍ ነው ሲል የዓለም ባንክ ድረገጽ አስገንዝቧል። የኢትዮጵያ የተፈጥሮ ሀብት ዓለም አቀፍ አሰራርን በተከተለ መልኩ ዘላቂና ግልጽ በሆነ መንገድ ከተያዘና ከተንቀሳቀሰ ለሀገሪቱ ማኅበረሰባዊና ኢኮኖሚያዊ እድገት አዎንታዊ አስተዋጽኦ ሊኖረው እንደሚችል የዓለም ባንክ በያዝነው ወር ባበቃው ዓመት ባወጣው ዘገባ እንዳወሳ ድረገጹ ጠቁሟል። ኢትዮጵያ ውስጥ ያለው ገና ያልተነካው የተፈጥሮ ሀብት ተገቢ አያያዝና ድጋፍ ካገኘ በኢትዮጵያ ኢኮኖሚ እድገት ትልቅ ለውጥ ሊያመጣ ይችላል። ለድህነት ቅነሳ ዓላማም አስተዋጽኦ ያደርጋል ሲሉ የዓለም ባንክ ቡድን አንጋፋ የኢኮኖሚ ጠቢብ ክሪስቲን ሞለር እንዳስረዱ ድረገጹ ጠቁሟል። የዓለም ባንክ ቡድንና የኢትዮጵያ ማዕድን ሚኒስቴር ባለፈው ጥቅምት ወር የኢትዮጵያ ከመሬት የሚወጡ ሀብቶች ኢንዱስትሪ መድረክ አደራጅተው ነበር። የተባበሩት መንግስታት ድርጅት የልማት ፕሮግራም፣ የአውስትሬሊያ የውጭ ጉዳይ ሚኒስቴር፣ የካናዳ የንግድና የልማት ድርጅት፣ የብሪታንያ ዓለም አቀፍ ልማት ክፍልና የአፍሪቃ የተፈጥሮ ሀብት ልማት ማዕከል መድረኩን በማዘጋጀት ተግባር ረድተዋል። እንዲህ አይነት መድረክ ሲዘጋጅ ለመጀመሪያ ጊዜ ሲሆን አላማው ከመሬት የሚወጡ የተፈጥሮ ሀብቶች ኢንዱስትሪ ስለሚኖረው እድልና ስለሚገጥሙት ተግዳሮቶች እውቀት ለማግኘት መርዳት ነው ጥሩ ተመክሮዎች ለመለዋወጥም ጭምር ነው። 120 የሚሆኑ ኢንዱስትሪዎች የመንግስታት የልማት ድርጅቶችና የሲቪል ማህበራት ተወካዮች በውይይቱ ተሳትፈዋል። የኢትዮጵያ መንግስት ለነዳጅ ዘይትና ለተፈጥሮ ጋዝ እሰሳ እንዲሁም ለማዕድን ኢንዱስትሪ የሚያስፈልግ ህጋዊና ተቋዋሚ ማዕቀፍ በማውጣት ብቃት ያለው ተአማኒ ተገቢ ስትራቴጂ ለመቀየስ እንዲችል የዓለም ባንክ ቡድን ቴክኒካዊ እርዳታ እያደረገለት ነው ሲል የዓለም ባንክ ድረገጽ ዘግቧል። በጋርዲያን ጋዜጣ ድረገጽ ደግሞ በቀጣዮቹ 15 ዓመታት ውስጥ ቴክኖሎጂ በአፍሪቃ ላይ ስለሚኖሩ ቦታ ሲዘግብ የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ከ15 ዓመታት በፊት አውጥቶት የነበረውን ትንበያ የሚጻረር እንደሆነ ይገልጻል። እንደ አውሮፓ አቆጣጠር በ 2000 ዓመተ ምህረት የወጣው የሲአይኤ ዘገባ ቀቢጸ ተስፋነት የሚያንጸባርቅ እንደነበር ድረገጹ ያወሳል ከሰሃራ በመለስ ያሉት የአፍሪካ ሀገሮች ለዓለም አቀፍ ኢኮኖሚ ብዙም ጥቅም አይኖራቸውም በቀጣዮቹ 15 ዓመታት ውስጥ አሁን በደረስንበት ደረጃ ማለት ነው የአፍሪቃ ዲሞክራሲ ሊደርስ የሚችልበት ደረጃ ላይ ደርሶ አብቅቶለታል የቴክኖሎጂ እድገትም በአፍሪቃ ኢኮኖሚዎች ላይ ብዙም አዎንታዊ ተጽዕኖ አይኖረውም የሚል እንደነበር ድረገጹ ጠቁሟል። ትንበያዎቹ ሁሉ እውነት ይሆናሉ ማለት እንዳልሆነ ደ ጋርዲያን ሲያብራራ፣ ታዲያ በ12 ዓመታት ውስጥ የአፍሪቃ ተንቀሳቃሽ ስልክ ግንኙነት በ44 ከመቶ ከፍ ማለቱን ገልጿል። የአፍሪቃ ተንቀሳቃሽ ስልክ አቅራቢ አገልግሎቶችና የንግድ ሸሪኮቻቸው ባለፉት ሶስት ዓመታት ውስጥ 32 ቢሊዮን ዶላር የሚሆን ቀጥተኛ የሆነ ኢኮኖሚ ተጽዕኖ እንዳሳደሩ 12 ቢሊዮን ዶላር የሚሆን ግብር እንደከፈሉም ድረገጹ ጠቅሷል። የአፍሪካን መጻኢ ዕድል የሚገልጸው የተንቀሳቃሽ ስልክ ግንኙነት መዳበር ብቻ እንዳልሆነ ዘ ጋርዲያን ሲያስረዳ የስማርት ስልክን፣ የድሮን ማለት የሰው አልባ አውሮፕላኖችን፣ የቴሌ ሕክምናንና የስማርት ፋብሪክስ ወይም ጨርቃጨርቅን ጉዳይ ያነሳል። ከአፍሪቃ ተንቀሳቃሽ ስልክ ተጠቃሚዎች ሀያ ከመቶ የሚሆኑት እንደ ኮምፒውተርነት የሚያገለግሉ ስማርት ወይም ሁሉን አቀፍ ስልኮችን ይጠቀማሉ። ኩባንያዎቹ በበኩላቸው ቢቻል መላ የተንቀሳቃሽ ስልክ ተጠቃሚዎች ካልሆነ ግን በሚቻለው ብዛት ስማርትፎንን የሚይዙ ሰዎች እንዲበራከቱ እንደሚጥሩ አስታውቀዋል። አንድ ባለፈው ዓመት የወጣ የትንቢት ዘገባ በሁለት ዓመታት ጊዜ ውስጥ 334 ሚሊዮን የሚሆኑ አፍሪካውያን የስማርትፎን ግንኙነት ይኖራቸዋል ይህም ከአጠቃላይ የአፍሪካ ሕዝብ 30 ከመቶ ገደማ ይሆናል ሲል ዘ ጋርዲያን አውስቷል። ፌስቡክ በበኩሉ ከተንቀሳቃሽ ስልክ ኩባንያዎች ጋር በመተባበር በመላ ዓለም ያለውን 7 ቢሊዮን ሕዝብን የማገናኘት እቅድ አለው። ድሮኖች ማለት ሰው አልባ አይሮፕላኖች ደግሞ ከወታደራዊ አልፎ ለሌሎች ተግባሮችም ተፈላጊ ሆነዋል አፍሪካ ውስጥ የሚፈለጉት ግን ለጸጥታ ጥበቃ ነው ፖሊሶችና ወታደሮች በጠላታዊ ግዛቶች ሲንቀሳቀሱ አካባቢውን ለመሰለል ያስፈልጋሉ ድሮኖች አፍሪካ ውስጥ 80 ኪሎ ሜትር የሚሆን ርቀት ያላቸውን ከተሞችንና መንደሮችን በማገናኘት ለሆስፒታሎች የሚያስፈልጉ የደም አቅርቦቶችንና አነስተኛ ጭነቶችን ለማጓጓዝ ያለው እቅድ እስከ መጪው ዓመት ባለው ጊዜ ተግባራዊ ሊሆን እንደሚችል ዘጋርዲያን ገልጿል። በሕክምና ረገድ ደግሞ ኢቦላ በገባባቸው የምዕራብ አፍሪካ ሀገሮች የበሽታውን መዛመት ለመቀነስ ሮቦቶች አገልግሎት ላይ መዋላቸውን ድረገጹ ጠቁሟል። ቬክና ቴክኖሎጂስ የተባለ ኩባንያ የፈጠረው ሮቦት በሁለት በኩል መደማመጥ የሚያስችል ዘዴ ስላለው ሐኪሞቹ በሽተኞቹን ሳይነኩ በሽተኞቹን ለመመርመር ማስቻሉን ዘጋርዲያን ጠቁሟል። ስማርት ፋብሪክስ የተባሉ ከለበሷቸው ሰዎች ጋር በኤሌክትሮኒክስ የሚያገናኙ የጨርቃ ጨርቅ አይነቶችም ሐኪሞች በርቀት በሽተኞቹን ሊመረምሩ የሚችሉበት ሁኔታ እንደሚፈጥሩ ዘጋርዲያን ድረገጽ ገልጾ እንዲህ አይነቶቹ ጨርቃ ጨርቅ እየተሰሩ እንደሆነ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ዳኒ ብራውን ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን። I'm <laughs> gonna േ ഹോ ജിയൽ ልግለጽልሽ፣ እውነት በሆነ ቃል ተፈጥሮሽ፣ ፍጹምነት፣ ውበትሽ ደነቃ ፍቅሬ ሆይ ልንገረሽ የምፈልገው And it's a girl, the girl with me, I and I I know. ሆይ ልንገርሽ እኔ የምፈልገው በክፉ የሚያይሽን እንዳያያድ ነው። የጠላሽ ይጠላ ይጠላ፣ ብድሩ ይድረሰው። የጎዳሽ ይጎዳ ይጎዳ፣ ተፈጥሮ ትውቀት ነው። ፍቅሬ ሆይ ልንገርሽ፣ ምንም ይሁን ምንም እዚህ ቦታ ቀራት ይሉኝ እኔ የልቤን ልግለጸው እውነት በሆነ ቃል ተፈጥሮሽ ፍጹም ነው። ወደሽ ጀነታ ተፈጥሮሽ ፍጹም ነው ፍጹም ነው። ነገርሽናይቶ የማያደንቅ ሰው የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳለ ሰው ችሎታ እንዳለ ሰው የጠላሽ ይጠላል ጠላ ብድሩ ይደሰው የጎዳሽ ይጎዳ ይጎዳ ተፈቶ ተከሰው ተከሰው ተፈቶ ተከሰው በከንቱ የሚያማሽ ስምሽን የሚያነሳ

You know the Tabat. You